Oh, በኢትዮጵያ እየበረታ የመጣውን በዘርና በሃይማኖት የመከፋፈል ችግር ለመቅረፍና ሰብአዊ አመለካከትን ለማስረጽ ድንበር ተሻጋሪ በጎ ፈቃደኝነት የማጎልበት እንቅስቃሴ አዲስ አበባ ውስጥ እየተካሄደ ነው። ራሳቸውን በጎ ፈቃደኛና ባለዳ ብለው የሚጠሩት የእንቅስቃሴው አራማጆች በመጪው ማክሰኞ የሚከበረውን የአድዋ ድል በዓል ምክንያት በማድረግ በጎ ፈቃደኝነትን ለተማሪዎችና ለወጣቶች ለማስተማር ሰላምና ጽዳትን ማዕከል ያደረገ ዘመቻ አዘጋጅተዋል። ስመኝ ሸቆየ ዝርዝሩን ታጋራናለች። ለኢትዮጵያ ብቻ ሳይሆን ለመላው ጥቁር ሕዝብ የድል ተምሳሌት ተደርጎ የሚቆጠረው አድዋ ኢትዮጵያውያን ከሀገሪቱ አራት ማዕዘናት ተጠራርተው በሙሉ ፈቃደኝነት የውጭ ወረራን የመከቱበት የድል በዓል ነው። የፊታችን ማክሰኞ የዚህ ድል በዓል 125ኛ ዓመት ሲከበርም ይህን የበጎ ፈቃደኝነት መንፈስ አጉልቶ ለማሳየት እንቅስቃሴ ተጀምሯል። ልዩነቶች ጎልተው በሚታዩበት በዚህ ትውልድ ድንበር የለሽ ሆኖ የማገልገልን ልምድ ከአድዋ እንማር በሚል መነሻ እንቅስቃሴውን ከፊት ሆነው ከሚመሩት መሀል ራሳቸውን በጎ ፈቃደኛና ባለዳ ብለው የሚጠሩት ታምሮ ደገፋ ናቸው። አሁን መጀመሪያ መነሻው አደዋ ሁሉ በጎ ፈቃደኝነት ይመጣ ከዚህ ያለበት ሆብሮ የተነሳበት መንፈስ ነው እና ይሄን መንፈስ የአድዋን መንፈስ የበጎ ፈቃደኝነትን መንፈስ ድንበር የለሽ ለማድረግ እና ሰዎች ሰዎችን ካለግድብ ከሃይማኖቶች፣ ከፖለቲካዎች ር ከብሔር ከብሔር ውጪ የማገልገል ና ለናት ፕሮግራም ለማረግ ነው በሀያ ሁለት ፕሮግራም ይሆናል። የፊታችን ሰኞ የአድዋ ድል በዓልን ለማሰብ በጎ ፈቃደኝነትን ማዕከል አድርጎ የተዘጋጀው ይህ ዝግጅት የአካባቢ ንጽህና መጠበቅን፣ ልዩ እንክብካቤ ለሚያስፈልጋቸው ድጋፍ መስጠትንና ተማሪዎችን ስለ በጎ ፈቃደኝነት ማሰልጠን እንደሚያካትት በጎ ፈቃደኛና ባለዳ ታምሮ ይገልጻሉ። በተለምዶ መገናኛ የሚባል አካባቢ አለ። ማስክ እናደርጋለን። በግራቅ እንሄዳለን። እናነሳለን። ከዛ እንታተባለን። ከዛ ያለ የመንግስት ትምህርት ቤት ትምህርት ቤቱን፣ ይህ በእውነቱ ታሪካዊ የሆነ የመጀመሪያው ጠቅማያ ትምህርት ቤት ነው። በጉርነት ያለበት መታወቂያ ያለበት ነው። ትምህርት ቤቱን ግቢን እናገዳለን። ልጆቹን ደግሞ የተለያየ ስልጠና የሚፈልጉትን ባለሙያዎች አሉ፣ አጋሮች አሉ። ኢትዮጵያ ስካውት ማህበር፣ በተለይ አዲስ አበባ ስካውት ማህበር አለ፣ ዩኒቨርስቲ ያሰለትናሉ እንክብካቤ የሚያስፈልጋቸው ህጻናት አሉ። በተለይ ማህበረሰቡ የመለከታቸው የተጎዱ፣ የተገለሉ እናቶች ምስ ጉዳይ አለ። ሰዎች ውስጥ ከገቡ በኋላ ጡጡ ውጡ ከምንል ከመግባታቸው በፊት እንዲዎቹ ላይ ስራ እንሰራለን። ይህም ከበጎ ፈቃደኛ እና ከአድዋ ጋር የተገናኘ ነው። በጎ ፈቃደኛ ታምሩ ህዝብን በነጻ የማገልገል በጎ ስራ የጀመሩት ከአስራ ስምንት አመት በፊት ለበርካታ አመታት በኖሩበት አሜሪካን ሀገር እያሉ ነበር በዋሽንግተን ዲሲ ቨርጂኒያ እና ሜሪላንድ አካባቢ መርካቶ በሚለው የንግድ ተቋማቸው ይታወቁ የነበሩት የአሁኑ በጎ ፈቃደኛ ታምሩ ወደ ኢትዮጵያ ከመመለሳቸው በፊት በኢትዮጵያ ማህበረሰብ ማዕከል እንዲሁም ከተለያዩ ሀገር ዜጎች ጋር በመሆን የሰላምና አረንጓዴ ማህበራዊ እንቅስቃሴዎች ላይ ይሳተፉ እንደነበር ያስታውሳሉ። ሙሉ ሰዓታቸውን ለበጎ ፈቃድ መዋል የጀመሩት ግን ወደ ኢትዮጵያ ከተመለሱ በኋላ ነው።

እዛም ማገልገል ጀመር። በጎ ፈቃደኛ ታምሩ ድርጅት አያቋቁሙ እንጂ የሚሰሯቸውን የበጎ ፍቃድ እንቅስቃሴዎች የሚያከናውኑት እንደሳቸው ተመሳሳይ ዓላማ ካላቸው ግለሰቦች ማህበራትና ድርጅቶች ጋር ነው። ከሚያከናውኗቸው በጎ ተግባራትም በአብዛኛው በመንግስትም ሆነ በሌሎች አካላት ያልታዩ ክፍተቶችን የሚሞሉና መልካምነትን ለሌላው የሚያስተምሩ እንደሆኑ ይገልጻሉ። ክፍተቶች ነው የምንሞላው። መንግስት የማይመለከታቸው ነገር ህዝብ የማይመለከታቸው፣ ድርጅቶች የማይመለከታቸው ልታች ያሉ ማህበረሰቡን የራሳችን ግድ እና የዚ አይነት አደረጃጀት ነው ያለን። ሁሉም ለነብሱ፣ ሁሉም ለራሱ የሚያረገው ነው የማገልገል ነው። እና እዳም ክፍል ነው የእናት አባት ሄዳለብኝ፣ የአስተማሪዎች የተማስትበት፣ የገበሬው፣ ውጭ ያለው ውስጥ ያለው የሁሉም ሰው ሄዳለብኝ እና ላርጌ ልክፈል የሚል ነው። እዛ መንፈስ ውስጥ ያለ ነው። በተለይ ከቅርብ ጊዜ ወዲህ በዘር በሃይማኖትና በማንነት በመከፋፈል ምክንያት የሚደርሱ ግጭቶች በበረከቱባት ኢትዮጵያ በጎ ፈቃደኝነት ልዩነትን ማጥበቢያና ሰዋዊ ማንነት ማሳደጊያ ነው የሚሉት በጎ ፈቃደኛ ታምሮ አንድ በመሆን ለሚገኘው ድል ማሳያ ከአድዋ በላይ እንደሌለ ያስረዳሉ። ያለው ችግር የተለያየ ምክንያት ቀለበት ውስጥ አጥሮች ውስጥ ራሳችንም ከተናል እና ከዚህ የአጥ ውስጥ እናንተን ልንወጣ የምንችል አሁን እኛ ጋር ብንመጣ የምታያቸው ሰዎች ሁሉ በቃ ሁ እነህ ሰዎች ናቸው ነው። እዚህ ውስጥ የተለያየ እምነት ያላቸው ከእኛም አልፎ ከውጭ ከአሜሪካ የሚመጡ ነጭ ቆዳ ያላቸው አሜሪካኖች አሉ፣ ጥቁር ቆዳ አሜሪካኖች አሉ፣ ኬንያኖች ያሉ፣ ናይጄሪያኖች ያሉ ተሰብስበን ብታይ ይህነህ ሰዎች ናቸው ነው ስለዚህ ማህበረሰብ ወጣቱ ይህንን ኮንሴፕት በጎ ፈቃደኞችነትን የተቀመጠውን አጥር ሰብሮ ሰዎች ፕሮፌሽናል ወጣቶቻችን መነጋገር ጀመሩ። አሁን እኛ ጋር በሚመጡበት ጊዜ ሰው ሆነው ነው የሚመጡት። ነጭ ሆነው፣ ጥቁር ሆነው፣ ሙስሊም ሆነው፣ ክርስቲያን ሆነው፣ ዲያስፖራ ሆነው፣ ሀብታም ሆነው፣ ድሀ ሆነው ሳይሆን ሰው ሆነው ስለሚመጡ በዚህ መካከል ያላቸውን ንግግራቸውን ከጨዋታቸው ፕሮጀክታቸውን ነፃ ነው እና በተለይ ወጣቱ ወደዚህ ነገር እኛ ተሳበ እያየው ነው። አድዋን አስመልክቶ ሰኞ በሚካሄደው የበጎ ፈቃደኝነት መርሃ ግብር ከአዲስ አበባ ክፍለ ከተሞች የተወጣጡ በጎ ፈቃደኞች፣ የአዲስ አበባ እስካውት ማህበር፣ ሴንተር ፎር ፋሚሊ ሰርቪስ የበጎ አድራጎት ድርጅትና ሌሎች በበጎ አድራጎት ዙሪያ የሚንቀሳቀሱ ግለሰቦችና ድርጅቶች ይሳተፋሉ። ለአሜሪካ ድምጽ ዘገባ ስመኝሽ የቆየ ከፌርፋክስ ቨርጂኒያ go away